The Voice of America. ብር ለውጡን ተከትሎ በ14 ቀናት ውስጥ ብቻ 14 ቢሊዮን ብር አዲስ በተከፈቱ አካውንቶች ውስጥ መግባቱን የኢትዮጵያ ብሔራዊ ባንክ ገዢ ዶክተር ይናገር ደሴ ተናግረዋል። ከዚህም በተጨማሪ ከ40 ሚሊዮን በላይ ነባር አካውንቶች መኖራቸውን የብሔራዊ ባንክ ገዢ አስታውሰዋል። በእነዚህ ነባር አካውንቶችም በቢሊዮን የሚቆጠር ገንዘብ ከብር ለውጡ በኋላ መጨመሩን ጠቁሟል። የኢትዮጵያ ብሔራዊ ባንክ ገዢ ዶክተር ይናገር ደሴን በስልክ ያነጋገራቸው እስክንድር ፍሬው ነው። ክፍል ሁለት ከብር ለውጡ በኋላ ወደ ባንክ የገባውን የገንዘብ መጠን ከሚያብራሩበት ይጀምራል። በአስራ አራት ቀን አስራ አራት ቢሊዮን ብር በአዳዲስ አካውንቶች መግባቱ ትልቅ ስኬት ነው። በእኛ በኩል ይሄ ቁጥር ባለፈው ጊዜ በተለያዩ ሚዲያዎችም ተናግሬ ያለው የአሮጌዎቹ አካውንቶች ላይ በአሮጌ አካውንቶች ማለት ይሄ ነባር ከአርባ ሚሊየን በላይ አካውንቶች አሉ። በነባር አካውንቶች በተለያዩ አገረቻችን አካባቢዎች በሁሉም ባንኮች በእነዚህ በነባር አካውንቶች የተጨመረው አዳዲስ በብር መቀየሩ ምክንያት የገንዘብ መጠን ምን ያህል ነው የሚለው እየተሰራ ነው። እሱም ቢሆን ከአስር አስራ አምስት ቢሊዮን አካባቢ ይደርሳል። ስለዚህ ተደምሮ ሲታይ በረዲስ አካውንቶችም በነባር አካውንቶችም የመጣው ብር በብር ለውጡ ምክንያት በከፍተኛ መጠን እየመጣ ነው። ሁለተኛው ቀደም ብዬ እንዳልኩት ሰዎች አንዱ የኛ የፈለግ ነው፣ ከባንክ ስርአቱ ጋር እንዲገናኙ ነው። ከባንክ ጋር ማይተዋወቀው የኛ ህዝብ በጣም ብዙ ነው፣ አካውንት የሌለው በምስራቅ አፍሪካ ዝቅተኛ ነው። የእኛ አዳልት ፖፕሌሽን የምንለው የባንክ አካውንት ያለው በጣም ዝቅተኛ ነው። ስለዚህ በዚህ ሂደት በብር መቀየሩ ሂደት የፋይናንስ ተደራሽነትን ከማሳደግ አኳያ ግለሰቦች ከባንክ ጋር ያላቸው አታችመንት ወይም ደግሞ ግንኙነት እንዲጠናከር በዚህ በተከፈቱ አካውንቶች አማካኝነት መቆጠብ ይጀምራሉ። ከባንክ ጋር ያላቸውን ሁሉንም ሰርቪስ ማግኘት ይጀምራሉ። ስለዚህ ከዚህ አኳያ አሁን በአስራ አራት ቀን አምስት መቶ ሰማንያ ሺህ ሰው አዳዲስ አካውንት ከከፈተ በብር መቀየር ሁለት ወር ሶስት ወር የሚሆን ያለውን ቀሪ ጊዜ ስናየው ደግሞ በብዙ ከሚሊዮን በላይ የሚቆጠሩ ሰዎች የአዳዲስ የባንክ አካውንት እና ከፋይናንስ ጋር ከባንኮች ጋር ያላቸውን ግንኙነት እናጠናክራለን ማለት ነው። ስለዚህ ከዚህ አኳያ በጣም በጥሩ ሁኔታ እየሄደ ነው። በሌላ መልክ ግምገማ ሰፋ አድርገን እንየው ካልን ደግሞ በአጠቃላይ የብሩ ለውጥ በዚህ በውጭ ምንዛሬ በጥቁር ገበያ ላይ ያመጣው ለውጥ፣ ዋጋ ግሽበት ላይ ያመጣው ለውጥ፣ በቁጠባ በኢንቨስትመንት እና በሌሎች እንዲህ ተለቅ ተለቅ ባሉ የኢኮኖሚ መለኪያዎች ያለውን ለውጥ በተመለከተ ደግሞ እያጠናን ሆነው ነው። በሂደት እየገለጽ ነው እንሄዳለን። እስካሁን ባለው ግን በአጠቃላይ በጸጥታም ረገድ ብሩን በማድረስ ረገድ በስኬት ነው እየተሰራ ያለው። ከዚህ በኋላ በዚሁ አጋጣሚ መናገር የምፈልገው ነገር በሁሉም የሀገሪቱ አካባቢዎች ባሉ ቅርንጫፎች አዲስ ብር ስላለ በየአካባቢው ያለው አርሶ አደር፣ አርቶ አደር እና ማንኛውም ሰው በየአካባቢው አዲስ ብር ስላለ በቶሎ ሄዶ አሮጌውን ብር መቀየር አለበት። በተለይ ደግሞ ከመቶ ሺ እስከ አንድ ነጥብ አምስት ሚሊየን ያለው የጊዜ ገደብ ሊጠናቀቅ ጥቂት ቀናት ብቻ ናት የምትቀረው። ከዚያ አኳያ ባለቁ ጥቂት ቀናቶች ውስጥ ከፍተኛ መጨናነቅ በባንኮች አካባቢ እንዳይፈጠር ከወዲሁ ብር መቀየሩ ሂደት ውስጥ መግባት አለባቸው። ይሄ በጣም ትልቁ መልእክቴ ነው። ከኔ በኩል በተደጋጋሚ በተለያዩ ሚዲያዎችም፣ በተለያዩ መድረኮችም እየተናገርን ነው። የክልል መስተዳድሮች ፕሬዚዳንቶች ህብረተሰቡን በመቀስቀስ በማስተማር፣ በማስገንዘብ ቶሎ ብራቸውን እንዲቀይሩ ከአንዴ ሁለቴ ግንኙነት ተደርጓል። ይህን እየሰሩ ነው የክልል ፕሬዚዳንቶች፣ እስከታች እስከ ቀበሌ ድረስ። ይሄ በስኬት የመቀየሩ ሂደት በዚህ መልኩ ተጠናክረው ከቀጠለ ይሳካል የሚል እምነት ነው ያለኝ። ዶክተር ይናገር ነካክተውታል፣ ቀደም ሲል እንዲያጠናክሩ ልኝ ነው እንግዲህ፣ ብዙ ገንዘብ ከባንክ ውጭ ነው ያለው። ያ ገንዘብ ወደ ባንክ እንዲመጣም ያግዛል የሚል እሳቤ ነበረ የብር ለውጡ ሲጀመር። እና እናንተ ወደ ባንክ ይመጣል ይህን የብር ቅያሬ ተከትሎ በሚል ያሰባችሁት ወይ ደግሞ የያዛችሁት ግምት የነበራችሁ ግምገማና አሁን የመጣው ስለዚህ በበቂ ሁኔታ ነው እየገባ ያለው የሚል ነው አጠቃላይ ግምገማችሁ፣ የተረዳሁት በዛ ነው። እስካሁንም ባሉት ቀናቶች የብር መቀየሩን ጊዜ ከጀመርን ጊዜ ጀምሮ በጣም በተሳካ ሁኔታ እየሄደ ነው። ነገር ግን ያው አጠቃላይ ከባንክ ውጭ ያለውን ገንዘብ እኛ እናውቀዋለን፣ የምናሳትመውንም ስለምናውቀው የመጣው ምን ያህል ነው የሚለውን አይተን ያው እንግዲህ ምን ያህል ቀረ ምን ያህል መጣ የሚለውን ስናጠቃልል ነው የምናውቀው። አጠቃላይ እስካሁን ግን ያስኪሆን ድረስ ባሉት ባየናቸው ሁለት ሳምንታት ውስጥ በጥሩ ሁኔታ ነው የሄደው። ይሄ አንድ ነገር ሆኖ፣ ሁለተኛው በደንብ መታየት ያለበት ሁሉም ገንዘብ ይመጣል ብለን አንጠብቅም። ምክንያቱም የኢትዮጵያ ገንዘብ በኢትዮጵያ ውስጥ ብቻ አይደለም ያለው፣ በጎረቤት ሀገራት ጭምር ከፍተኛ ገንዘብ አለ። በጅቡቲ አለ፣ በሱዳን አለ፣ በተለያዩ በምንዋሰንባቸው ሀገራት አሉ። በዚህ በኮንትሮባንዶ ንግድ እና በሌሎች በሌሎች ምክንያቶች ስለዚህ ይሄ ቁጥጥራችን እና ክትትላችን በጸጥታና ደህንነቱ በኩል በቦርደር አካባቢ ሊገባ የሚችልበት እድል እየጠበበ ስለመጣ የተወሰነ ገንዘብ እዛው መክኖ መቅረቱ አይቀርም። በተለያየ ምክንያት ደግሞ እነዚህ ህገወጦች ገንዘባቸውን ህጋዊ አድርገው ከታወቀ ቢዝነስ የተገኘ ነው፣ ህጋዊ ነው ብለው ማሳየት የሚችሉበት ማስረጃ ስለማይኖር፣ እናም በዚህ ሁኔታ ወደ ባንክ ይዘው ቢሄዱ ወይም ደግሞ በህግ ወጥ መልክ በቦርደር ሊያሳልፉ ቢሞክሩ ይሄ እንደማይቻል ብዙ የገባቸው ስላሉ እናንዳንዶቹ ብንገኝም ላለመታሰር በሚል ማይቀይሩም ሊኖሩ ይችላሉ። እና ሌሎችም ሌሎችም ተደማምረው ሙሉ በሙሉ ይመጣል ማለት አይቻልም። በብር መቀየር ሂደት ውስጥ ብዙ ጊዜ መክኖ የሚቀር ብር ይኖራል። ይህን አሁን በቅርብ ጊዜ የሰማ ነው እንኳን በኤምባሲዎች አካባቢ በተለያዩ የዓለም ኤምባሲዎች የኢትዮጵያ ብር ያላቸው ሰዎች አሉ። ያ ብር እንዴት እንደሄደ አናቅም። ለምሳሌ እንደምታቀው ኢትዮጵያ ኤርፖርት ስትሄድ የኢትዮጵያ ብር ገደብ አለው። ለብዙ ጊዜ ሁለት መቶ ብር በላይ ተይዞ አይሄድም። በአሁኑ ጊዜ ያለው መመሪያ ከዛ በላይ ትንሽ ከፍ ያለ ነው። ዋናው አላማ በኢትዮጵያ ብር ወደ ውጭ ለሚወጣ ሰው ያላችሁ የምትፈቀደው መጠን የተፈቀደችው ያ ሰው ወደ አዲስ አበባ ተመልሰው ሲመጣ ከቦሌ ኤርፖርት ወደ ቤቱ ለመሄድ ታክሲ መክፈያ ወይም የትራንስፖርት ወጪውን እንዲሸፍን ተብሎ ነው እንጂ የኢትዮጵያ ብር ሌላ ሀገር ምንም አይሰራም። ሌላ ከዚህ በላይ የሆነ ገንዘብ ይዞ እንዲሄድ አይጠበቅም። ነገር ግን አሁን የምንሰማው አንዳንድ ቦታ ላይ የአንዳንድ ኤምባሲዎች ላይ እንዲህ እንዲህ አይነት ገንዘብ አለን በኤምባሲ አማካኝነት ለምን በእርዳታ አይውልም ለምን የመሳሰለ የሚሉ ሰዎች አሉ። በእኛ በኩል ይሄ ተቀባይነት የለውም። የሕገወጥ ገንዘብ ነው እዛ ተከማቼ ወይም ግለሰቦች የያዙት ገንዘብ ካለ ሕገወጥ ገንዘብ ስለሆነ ይህን ሕገወጥ ገንዘብ ህጋዊ ነው ብለን በተለያየ መልክ በኤምባሲ በኩል ማስረከብ ወይም የተለያየ የሚሉ ሰዎች አሉ። ይህ አይሆንም። ስለዚህ ይህም ገንዘብ በተለያየ ቦታ ያለ ያው የመምከን እድል አለው ማለት ነው። ስለዚህ ተደምሮ ሲታይ ከባንክ ውጭ ያለው ገንዘብ በኢትዮጵያ ድንበር ውስጥ ያለው አብዛኛው ወደ ባንኮች ይመጣል ብለን እናስባለን። ከዛ ውጭ ያሉት ግን ቀደም ብዬ በገለጽኩት አንዳንድ ከጎረቤት ሀገራት ጋር የምናያቸው አንዳንድ ነገሮች ሊኖሩ ቢችሉም በአብዛኛው ግን ያን ስለማናደርግ ከዚህ ውጭ ያለው ገንዘብ እና በሀገር ውስጥም በኢትዮጵያ ውስጥም የተለያዩ የህገወጥ ስራ የሰሩ በቤታቸው በጣም ከፍተኛ መጠን ያለው ብር የያዙ ሰዎች በተለያየ ምክንያት ካልቀየሩ ያው እየጠበቅ ነውን ያህል በማለት ሙሉ በሙሉ ላይመለስ የሚችልበት እድል አለው። ከባንክ ውጭ ያለው ገንዘብ ማለት ነው። ዞሮ ዞሮ ብር መለወጡ አንዱ አላማም ይሄ ነው። በህገ ወጦች እጅ ያለውን ገንዘብ ማምከን ነው እና ህገ ወጦችን ኮንትሮባንዲስቶችን በዚህ ሂደት የማዳከም ስለሆነ ይሄ በዚህ መልኩ የሚታይ ስለሆነ ለምን ሙሉ ገንዘብ ወደ ባንክ አልገባም የሚል ታሳቢ አይደረግም ለማለት ነው። ዶክተር ይናገር ደሴ የኢትዮጵያ ብሔራዊ ባንክ ገዢ በጣም አመሰግናለሁ ስለ ጊዜዎት። በአሜሪካ ድምፅ ሬዲዮ አድማጮች ስም አመሰግናለሁ።